Voice of America የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ችግር በቤተክርስቲያን ቀኖና መሰረት መፈታቱን ቤተ ክርስቲያኗ አስታወቀች። ቅዱስ ሲኖዶሱ በዛሬው ዕለት በሰጠው መግለጫ ቤተ ክርስቲያናቱ በወከለቻቸው አባቶችና በሀገር ሽማግሌዎች አማካኝነት ሰፊ ውይይት ተደርጎ ችግሩ መፈታቱን አስታውቋል። በሌላ በኩል ከዚሁ የቤተ ክርስቲያኒቱ ችግር ጋር በተያያዘ በእስር ላይ የሚገኙ የእምነቱ አስተማሪዎችና ወጣቶች አንዳንዶቹ ቦሌ አካባቢ ያለ መኖሪያ ቤት መታሰራቸውን ሲገልጹ ሌሎቹ ደግሞ የት እንዳሉ እንደማያውቁ ቤተሰቦቻቸው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኩ በበኩሉ በተለያዩ የአዲስ አበባና የኦሮሚያ ክልል አካባቢዎች የተፈጸሙ እስሮችን በተመለከተ ባወጣው መግለጫ የአዲስ አበባን የፌዴራልና ና የኦሮሚያ ክልል ፖሊስና የጸጥታ አካላትን ጠቅላይ አቃቤ ሕግ ጽህፈት ቤትን ምስክሮችንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በማነጋገር እንዲሁም በአዲስ አበባ የተለያዩ ማቆያ ቦታዎችን በመጎብኘት ክትትል በማድረግ ላይ እንደሚገኝ አስታውቋል። ዝርዝሩን የተከታተለው ደረጃ ደስታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ችግር በቀኖኗ ቤተ ክርስቲያን መሰረት መፈታቱን የሚናገረውን የዛሬውን የቅዱስ ሲኖዶስ መግለጫ በንባብ ያሰሙት የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ቤተ ክርስቲያኒቱ ከገጠማት ችግር እንድትወጣ በሁሉም ወገን የተደረገው ጸሎት፣ ሀዘንና ጩኸት ተሰምቶ ወደ ነበረችበት ልዕልናዋና አንድነቷ መመለሷን ገልጸዋል። በቅርቡ በቤተ ክርስቲያኒቱ ተከስቶ የነበረው ችግርም በቀኖና ቤተ ክርስቲያን መሰረት መፈታቱን ተናግረዋል። ችግሩም እልባት እንዲያገኝ በእኛ በኩል ብፁዕ አቡነ ናትናኤል፣ ብፁዕ አቡነ ኤርምያስ፣ ብፁዕ አቡነ ሩፋኤል እና የሀገር ሽማግሌዎች በተገኙበት ሰፊ ውይይት ተደርጎ ችግሩ ተፈቷል። በችግሩ አፈታት ወቅት መንግስት በተለይም ክቡር ዶክተር አብይ አህመድ የኤፌድሪ ጠቅላይ ሚኒስትር ፖለቲካዊ ችግሩን በፖለቲካዊ መንገድ ከመፍታታቸውም ባሻገር የቤተ ክርስቲያን ችግር በቀኖናና በስርዓተ ቤተ ክርስቲያን መሰረት እንዲፈታ ታላቁን አስተዋጽኦ አበርክተዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት በቤተ ክርስቲያኒቱ አባቶችና በአገር ሽማግሌዎች አማካኝነት ውይይት ተደርጎበት የተደረሰበትን ስምምነት ሲኖዶሱ መቀበሉን አቡነ አብርሃም በንባብ አሰምተዋል። ከዚሁ የቤተ ክርስቲያኒቱ ጉዳይ ጋር በተያያዘ ሕይወታቸው ያለፉትንም አንስተዋል። የቤተ ክርስቲያን ሲኖዶሳዊ አንድነት አይደፈርም በማለት ክቡር ሕይወታቸውን ለሰማይትነት የሰጡ መንፈሳዊ ልጆቻችንን የሰማይትነት ክብር አምላካችን ያጎናጽፍልን። የአካልና የሥነ ልቡና ጉዳት የደረሰባቸውንም አምላካችን ምሕረት ይስጥልን። በቀጣይም በሞተ ሥጋ ላጣናቸው ቤተሰቦችና ጉዳት ለደረሰባቸው የመንፈስ ቅዱስ ልጆቻችን ቅድስት ቤተ ክርስቲያን ልጆቿን አስተባብራ የምታጽናና እና የምትደግፍ ይሆናል። በሌላ በኩል ከዚሁ የቤተ ክርስቲያኒቱ ችግር ጋር በተያያዘ በእስር ላይ የሚገኙት የእምነቱ አስተማሪዎችና ወጣቶች አንዳንዶቹ ቦሌ አካባቢ ያለ መኖሪያ ቤት ውስጥ መታሰራቸውን ሲገልጹ፣ ሌሎች ደግሞ የት እንዳሉ እንደማያውቁ ቤተሰቦቻቸው ተናግረዋል። አዲስ አበባ ውስጥ ስድስት ኪሎ ወረድ ብሎ ሳንፎርድ ትምህርት ቤት አካባቢ በሚገኝ አንድ ቡና መጠጫ ቤት ውስጥ ከጓደኛቸው ጋር ከተቀመጡበት የተወሰዱት ወንድማቸው ናትናኤል አለምዘውድ ካለፈው ቅዳሜ ጀምሮ ሾላ እየተባለ በሚጠራው አካባቢ ታስረው እንደሚገኙ እህታቸው ወይዘሮ ሄለን የዓለም ዘውድ ለአሜሪካ ድምፅ ተናግረዋል። ዛሬ ጠዋት ሄጃይቸ ነበረ። የአሁን መኖሪያ ጊዜ ነው ያለውን ትክክለኛ እስር ቤት አይደለም። ወይዘሮ ሄለን እስካሁን ቃላም አለመስጠታቸውን፣ ፍርድ ቤት አለመቅረባቸውንና ስለታሰሩበት ምክንያት እስካሁን ያነጋገራቸው ሰው አለመኖሩን ወንድማቸው እንደነገሯቸው ገልጸዋል። እሳቸው መኖሪያ ቤት ይመስላል ባሉት ግቢ ውስጥ ሌሎች የተመለከቷቸው እስረኞች እንዳሉ ቢገልጹም ቁጥራቸውን ለመገመት መቸገራቸውን ተናግረዋል። ወንድማቸው የነገሯቸውን በመጥቀስ ግን ይህን ብለዋል። ሶስት ዲያቆኖች አሉ አለ። ከዛ ውጭ ሌሎች ወጣቶች አሉ። ወንድማቸው አቶ ናትናኤል ባለትዳርና የአንድ ልጅ አባት ሲሆኑ በግል ስራ የሚተዳደሩ የጉለሌ ነዋሪ ናቸው። ካለፈው ቅዳሜ ጀምሮ እስር ላይ ቢገኙም ከዚህ በኋላ ምን እንደሚጠበቅ ምን ማድረግ እንደሚገባቸው አለማወቃቸውን መረጃ የሚሰጥ ሰውም አለመኖሩን እህታቸው ወይዘሮ ሄለን ይናገራሉ። ማንም ኢንፎርሜሽን የሚሰጥ ሰው የለም። ፖሊሶቹም እዛ ጋር ምንም አይነት ኢንፎርሜሽን አይሰጡም። ምንም የሚያውቁት ነገር እንደሌለ ነው እና እዛ ጋር የምጠይቀው ቢሆን የለውም። ግቢ ነው በቃ የሆነ ግቢ ነው እና ማንንም ምንም አልጠየ የምጠይቀውም ሰው የለም። እውነት ለመናገር እኔ ስሄድ ሶስት ፖሊሶች ነው ያየሁትም ቦታው ላይ። ቀጨኔ መድኃኔ ዓለም ቤተ ክርስቲያን ምእመን መሆናቸውን የገለጿቸው ወንድሟቸው አቶ ናትናኤል ላለፉት ሶስት ቀናት ለቤታቸው ቅርብ በነበረው ደብር ጸሎት ላይ እንደነበሩ ተናግረዋል በአጠቃላይ መግለጫዎች ምናም ፖስት በማድረግ ነው እንጂ አዲስ የተለየ ያደረገው ከሰው የተለየ የጻፈው ነገር የለም ምንም አንድ አይነት ነገር ነው ነው ይሄ የሚያስከስሰውም ከሆነ ፍርድ ቤት እንደ ማንኛውም ተከሳሽ ቀርቦ መከሰስ ነበር ግን አያስከስሰውም ይሄ የሚያስከስሰው ነገር የለም እነሱም የሚያስከስስ ነገር እንዳልሆነ ስላወቁም ይሆናል ዝም ብሎ ያስቀመጧቸው እኔ አልገባኝም። ወይዘሮ ውዴ ስንቄ የአቶ ስንታየው ቸኮል ባለቤት ናቸው ባለቤታቸው ካለፈው ረቡዕ የካቲት አንድ ሁለት ሺህ አስራ አምስት ጀምሮ ተይዘው መወሰዳቸውን ይናገራሉ። ወደ አምስት ሰዓት ላይ ነው ጠዋት ወጥቶ ቤተ ክርስቲያን ተሳልሞ ሲመጣ ሰፈር ሰዎች አይቶ አራት ሰዓት አካባቢ ተይዟል ብለው ይዘውት አራት ሰዓት ከምናምን ላይ ቤት ይዘውት መጡ ሊፈተሽ ቤቱ ትእዛዝ፣ ያለመፈተሻ ወረቀት መጥተው እኛ እናስገባም፣ እነሱ ደግሞ ግዴታ ነው እንገባለን አሉ። ስንት ጊዜ ተጨቃጨቅን እኛ አይቻልም ብለን ተጨቃጨቅን። ከዛም ይቻላል፣ መንግስት ፈቅዷል አስቸኳይ በአስቸኳይ እንትን አዋጅ ስለዚህ ይፈቀዳል ብሎን ገቡ። ቤት ቤቱም ፈተሹ ከቻ ይህ ብርበራ በሚካሄድበት ወቅት የአቶ ስንታየው እና ከወይዘሮ ውዴ የተወለዱ ሶስት የአራት የአስራ አንድ እና የአስራ ስምንት አመት ልጆች ቤት ውስጥ ሆነው ይመለከቱ እንደነበሩ ወይዘሮ ውዴ ተናግረዋል። ፖሊሶቹ ባለቤታቸውን ይዘዋቸው ሲሄዱም የነበረውን ሁኔታ እንደሚከተለው ይገልጹታል። ሲወስዳቸውም የምንወስዳቸው ሩቅ ቦታ ስለሆነ ልብስ ልብስ ምናምን አብዝተኝ ስጪው ብሎ አንዱ ፖሊስ ነይ ብሎ ጠርቶ እንትን ብሎ ቀስ ብሎ ነገረኝ እዚህ ስለማይሆን ልብስ ምናምን ስጩ፣ አብዝተኝ ስጩ፣ ብርም ካለሽ ብር ስጩ፣ የሚበላበት ምናምን አለ እንጂ ቦታውን አልነገረኝም። ባለቤታቸው የታሰሩበትን ምክንያት እንደማያውቁም የገለጹት ወይዘሮ ውዴ ታሰሩ ወዲህ አይተዋቸው እንደማያውቁ ገልጸዋል። ይሁን እንጂ ሰዎች አዋሽ ሰባት በተባለ ከተማ ፍርድ ቤት መቅረባቸውን እንደነገሯቸው ተናግረዋል። ፍርድ ቤት እንደቀረበ ሰው ነግሮናል እንጂ እኛ አላወቅም። እኛ ምን ይሁን አይተነው አስተርጉማችሁ አምጡ ተብሎ ፍርድ ቤት እንደቆረቡ አማርኛ እናስተናግድም ብሏቸዋል። ፍርድ ቤቱ አማርኛ እናስተናግድም፣ በወረቀት አስተርጉማችሁ ይዛችሁ ነው በአፋርኛ ተብሎ ተመልሷል ብሎ ሰው ነው የነገረ ከሰኞ የካቲት ስድስት ጀምሮ ችሎት እየቀረቡ ያሉትንና ፖሊስ የጊዜ ቀጠሮ እየጠየቀባቸው ያሉትን የቤተ ክርስቲያን ልጆች ጥብቅና የቆምንላቸው ነው ያሉን የህግ ባለሙያው ዲያቆን ዘካሪያስ ዛሬ ፍርድ ቤት የቀረቡ ሰዎች መኖራቸውን ይገልጻሉ። በፍርድ ቤት የተረጋገጠላቸው የዋስትና መብታቸው ያልተከበሩ መኖራቸውንም ያስረዳሉ። ስለዚህም በዛም ምክንያት ነው ሰኞ ለምሳሌ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት አስራ ሁለት ሰው እነ መምር ምረት አብን ነሴዘንን ጨምሮ አስራ ሁለት ሰው ቀርቦ ነበረ። እነሱን ቀርበን ተገቢ ክርክር አድርገን ለሰባት ሰው የዋስትና ሲፈቀድ ቀሪ አምስት ሰዎች ላይ ደግሞ የስምንት ቀን ጊዜ ቀጠሮ ተሰጥቷል። ዛሬ የቀረቡ አሉ። ምንም እንኳን ያን ቀን የዋስትና መብት ሲፈቀድላቸው ደግሞ ፖሊስ ያለቀቃቸው ስለነበረ መልሰን አቤቱታ አቅርበን ፖሊስም ደግሞ ይግባኝ ጠይቄባቸዋለሁ ብሎ ጠቅላይ ፍርድ ቤት መዝገብ አስከፍቷል። እስካሁን ባይወጡም ማለት ነው። ሌሎቹ ግን ብዙ ቦታ በተለይ የክልል ከተሞች ላይ፣ እዚሁ አዲስ አበባም ፍርድ ቤት ያልቀረቡ አሉ። ፍርድ ቤት ያልቀረቡትን የጥብቅና አገልግሎት መስጠት አልቻል። ያው ሲቀርቡ ነው የሙያ አገልግሎት የምንሰጠው። ፖሊስ አርባ ስምንት ሰዓት ጠብቆ ፍርድ ቤት ያላቀረባቸው በርካቶች መሆናቸውን የገለጹት ዲያቆን ዘካሪያስ በጠበቆቻቸው በኩል ለፍርድ ቤት ለማቅረብ ያልተቻለው ከብዛታቸውና ከታሰሩባቸው አካባቢዎች መለያየት ጭምር መሆኑን ገልጸዋል። አዎ አሁን እኔ በትክክል ይሄን ያህል ቁጥር ማለት አልችልም። ለምን ብዙ ቦታ ነው። አሁን የአዲስ አበባን ብቻ ማውራት አን የተለያዩ ክልል ከተሞች ላይ፣ ኦሮሚያ ክልል ላይ በጣም ብዛት ያላቸው ወጣቶች እንዳሉ ይሰማል እና ከዚህ አዲስ አበባን በቁጥጥር ስር ውለው ወደ ተለያየ ቦታ ላይ የተደረሱ ወይም የሄዱ ወጣቶች እንዳሉ ነው መረጃው ያለን ግን በቁጥር ይሄን ያህል ነው ማለት አልችልም። እዚህ እዚህ ቦታ ናቸው ያሉትም ብዬ በዝርዝር ቦታዎችን መጥቀስ አልችልም። ያም ብንችል ኖሮ ዛሬም ፍርድ ቤት መቅረብ እንችል ነበር። ያኛው ተጠናቅሮ እጃችን ላይ ስለሌለ ነው እኛም በሙያችን ፍርድ ቤት ጠይቀን መከራከር ያልቻልነው። ለዛ ነው ማለት ቤተ ክርስቲያን በዚያ ረገድ መረጃ እየሰበሰበች መሆኑን ገልጸው መረጃው እንደተጠናቀረ ለጠበቆቹ ቡድን መረጃዎቹ እንደሚላኩም አስረድተዋል። ከዛ ቀድሞም ደግሞ በተለይ አስተዳደራዊ በሆነ መንገድ አባቶች ከመንግስት ጋር እያደረጉ ባሉት አንዳንድ የስምምነት መንገዶች ቶሎ እንዲለቀቁም ደግሞ በአባቶች በኩል ዛሬም አሳውቀናል ማለት ነው። በዛ በኩልም መፍትሄ የማያገኝ ከሆነ እስከ ነገ ድረስ እኛ ሙያዊ ገዛ ለማድረግ ተዘጋጅተናል ማለት ነው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ በበኩሉ በተለያዩ የአዲስ አበባና የኦሮሚያ ክልል አካባቢዎች የተፈጸሙት እስሮችን በተመለከተ ባወጣው መግለጫ የአዲስ አበባን የፌዴራልና የኦሮሚያ ክልል ፖሊስ እና የጸጥታ አካላት ጠቅላይ አቃቢ ሕግ ጽህፈት ቤትን ምስክሮችን እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን በማነጋገር እንዲሁም በአዲስ አበባ የተለያዩ ማቆያ ቦታዎችን በመ ለመጎብኘት ክትትል በማድረግ ላይ እንደሚገኝ አስታውቋል። ኮሚሽኑ የተወሰኑ በቁጥጥር ስር የዋሉ ሰዎች በፍርድ ቤት ወይም በፖሊስ ጣቢያ ዋስትና እየተለቀቁ መሆናቸውን ገልጾ ነገር ግን አሁንም ብዙ ሰዎች ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንቅስቃሴ ጋር በተያያዘ በተለያየ አይነት ወንጀል ተጠርጥረዋል በሚል ዋስትናም ተከልክለው በእስር ላይ እንደሚገኙ አስታውቀዋል። በሌላም በኩል የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የባህር ዳር አገረ ስብከት ሊቀጳጳስ ብፁዕ አቡነ አብርሃም የሲኖዱን መግለጫ በንባብ ካሰሙ በውይይቱ ወቅት በማረሚያ ቤት በልዩ ልዩ መንገድ ስለሚገኙት እስረኞች ከመንግስት ጋር እየተወያዩ መሆኑን ጠቅሰው መንግስት ደረጃ በደረጃ እያየና እየፈተሸ የሚለየው መሆኑን እንዳረጋገጥላቸው ተናግረዋል። የታሰሩትን ሰዎች በተመለከተ ተጨማሪ መረጃ ለማግኘት ኢትዮጵያ ኮሚኒኬሽን ዳይሬክተር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ስልካቸው ስለማይነሳ ምላሹን ማካተት አልቻለም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።